ከ20 ዓመታት በፊት የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ካባረሯቸው 42 የአዲስ አበባ ዩኒቨርሲቲ መምህራን ውስጥ አንዱ የሆኑት አቶ ፈቃደ ሸዋቀና ዩናይትድ ስቴትስ ሜሪላንድ ውስጥ ትላንትና ነበር ያረፉት። አቶ ፈቃደ ለ10 ዓመታት በአዲስ አበባ ዩኒቨርሲቲ አስተምረዋል። በግዞት በሚገኙባት ዩናይትድ ስቴትስ ውስጥ በተለያዩ የኢትዮጵያ ነክ የፖለቲካ ውይይቶች ውስጥ ንቁ ተሳትፎም ነበሯቸው። በኖርዘርን አሜሪካ ኮሚ ኒቲ ኮሌጅ በመምህርነት እንዲሁም በሲልቨር ስፕሪንግ ሜሪላንድ የኢትዮጵያውያን ማዕከላዊ አገልግሎት መስራችና ዳይሬክተር በመሆን አገልግለዋል። ለ16 ዓመታት በአሜሪካ የጤና ምርምር ማዕከል የካንሰር ኢንስቲትዩት በሕዝብ ጥናትና የካንሰር በሽታ ቁጥጥር ክፍል ውስጥ ረዳት ተመራማሪ ሆነውም አገልግለዋል። ዶክተር ሰማይን ጋሹ በማሳቹሴት ኢንዱኮት ኮሌጅ የሰብአዊ መብትና የዓለም አቀፍ ህግ መምህር ናቸው። መምህር ፈቃደ ሸዋቀናን በቅርበት ያውቋቸዋል። ስለሳቸው የሚከተለውን አስተያየት ለዶቼ ቬለ ሰጥተዋል። ባለፉት ሀያ አምስት አመታት በኢትዮጵያ ፖለቲካ ውስጥ የራሱን ጉልህ ድርሻ ለማበርከት ከፍተኛ ጥረት የሚያደርግ ሰው ነበረ። በተለይም ደግሞ የሚገርመኝና ሁሌም ከሱ ለመማር የሚፈልገው ነገር ምንድን ነው ሁሉንም የአስተሳሰቦች የመቀበል አቅሙ እንደገናም ደግሞ በአብዛኛው የተከፋፈለውን የኢትዮጵያ የፖለቲካ ሁኔታ ለማቀራረብ የሚያደርገው ጥረት ከወጣቱ፣ ጎልማሳው፣ ከእድሜያቸው ከፍ ካሉ ሰዎች ከሁሉም ጋራ በሀሳብ መግባባት የሚችል ከዚህ በተጨማሪ ደግሞ ስለ ቤተሰብህ፣ ስለ ህይወትህ፣ ስለ ኑሮ ሁሉ በጥልቅ ጠይቆ ምን ማድረግ እንዳለብህ የራሱን ልምድ አካፍሎ ሊረዳ የሚችለውን ነገር ሁሉ ለማድረግ ወደኋላ የማይል ሰው ነው። በእውነት በእድሜ ማኳያ ስታየው ምልህ ለዚህ የሚበቃ በዚህ ድሜው ለዚህ የሚሆን አልነበረም። ምክንያቱም ገና ብዙ ድሜ ሊኖር የሚችል እና ብዙ አስተዋጽኦ ሊያደርግ የሚችል ሰው ነው እና በጣም በእውነት በጣም በጣም ለኢትዮጵያ በተለየ ሰብአዊ መብትና የዲሞክራሲ ትግል አንድ በእውነት ትልቅ ሰው አጣና ይሆናል ብዬ ነው ማምነው። በመጨረሻም ዶክተር ሰማኝ የሚከተለውን አስተያየት ሰጥተውኛል። ምንድነው? እኔ በጣም አንድ የተማርኩት ነገር ምንድን ነው፣ በኢትዮጵያ የዚህ የፖለቲካ ህይወት ውስጥ በጣም በርካታ የሆኑ ታላላቅ ሰዎች አልፈዋል። በህይወትም ያሉ አሉ። እና ምንድነው ትልቁ ነገር፣ እነዚህን ሰዎች መጠቀም መቻል አለብን። አንደኛ ምክንያቱም ሀሳባቸውን፣ እውቀታቸውን፣ ልምዳቸውን እንዲያካፍሉ እድሉ መስጠት እንዲመሩን መፍቀድ አለብን። አሁን የኢትዮጵያን ፖለቲካ ስታየው ምንድነው ሁሉም መሪ ሊሆን ይላል ተመሪ የሚሆን ሰው ነው የጠፋው እና እንደነዚህ አይነት ሰዎችን እውቀታቸውን፣ ልምዳቸውን አክብረን ካልተጠቀምን በስተቀር እነዚህ ሰዎች እያለፉ በሄዱ ቁጥር ከፍተኛ የሆነ የእውቀትም የትውልድም ጋፕ እየተፈጠረ ይሄዳል። ስለዚህ አሁንም በህይወት ያሉ ይህን ነገር ሊያካፍሉን የሚችሉ እድሜያቸው የገፋ የሄደ በተለያየ ሁኔታ ውስጥ ያሉትን እያመጣን መጠቀም፣ ማክበር፣ ማበረታታት፣ እውቅና መስጠት በጣም አስፈላጊ ነገር ነው። አለበለዛ ምንድን ነው የምንሆነው መሰል መሪ የሌለው ሕዝብ ነው የምንሆነው። መሪ የሌለው ሕዝብ ደግሞ ምንም አይነት ነፃነትም ዲሞክራሲም ፍትህም ሊያገኝ አይችልም እና እዚህ ላይ ትክብ ትኩረት መስጠት አለበት። በተለይ በማህበራዊ ሚዲያ የምታየው ተላላቅ ሰዎችን የመሳደብ የማዋረድ ሁኔታ ፈጽሞ መቅረት አለበት ብዬ አምናለሁ። መምህር ፈቃደ ሸዋቀና በቀድሞ ሸዋ ክፍለ ሀገር ደብረ ሲና ነበር የተወለዱት። መምህር ፈቃደ ባለትዳርና የሶስት ልጆች አባት ነበሩ። ለዶቼቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ